ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥቅምት 22 2013 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች፣ የማስተናግዳችሁ ሰሎሞን አባተ ነኝ። 59ኛው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ሊጠናቀቅ የቀረው ከ60 ሰዓት ያነሰ ጊዜ ነው። ከአጠቃላዩ መራጭ ከሲሶ በላይ የሚሆነው ድምፅ ሰጥቷል። አንዳንዶቹን አነጋግረናል። እኔ የምደግፈው ተወዳዳሪ ዶናልድ ትራምፕ ነው። እኔ ሁሌ ሬፓብሊካን ነው፣ ቲኬቱም የሬፓብሊካን ቲኬት ነው። ቦት ያረው አቶ ላባን የማነ ይባላሉ። ሚዛና የሆኑ የሚያራምድ መንግስት ቢኖር ያደስ ይለኛል። እኔ አክቹዋሊ ሁ እንደ ዲሞክራሲ ብዬ ነው። አሁን አክቹዋሊ እንተንበረው። ስለዚህ አሁን እሱ ያሟላል ብዬ ማስባቸው ባይደን ማለት ነው። ይህን እንደ ያሟላል ብዬ አስባለሁ። እኒህ አቶ ቴዎድሮስ በፈቃዱ ናቸው። ይዘናቸዋል። አብራችሁም አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ። ጤናስትልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የሱዳን ሉዓላዊ የሽግግር ምክር ቤት ሊቀመንበር ጀኔራል አብደልፈታህ አልቡርሃን ለሁለት ቀናት የስራ ጉብኝት ዛሬ ጠዋት አዲስ አበባ ገብተዋል። ለሱዳኑ መሪ ጠቅላይ ሚኒስትር አብይ አህመድ እና ከፍተኛ የመንግስት ባለስልጣናት አቀባበል አድርገውላቸዋል። የሱዳኑ የሽግግር ሊቀመንበር ከጠቅላይ ሚኒስትር አብይ አህመድ ጋር ሆነው የአዳማ ኢንዱስትሪ ፓርክን የጎበኙ ሲሆን የኮቪድ-19 መከላከያ ጭምብሎች ምርት ሂደትን ተመልክተዋል። ሌሎች ልዩ ልዩ የልማት ፕሮጀክቶችንም እንደሚጎበኙ ተገልጿል። ጀነራል አብደልፋታህ አልቡርሃን በኢትዮጵያ ቆይታቸው ከጠቅላይ ሚኒስትር አብይ ጋር የሁለቱን ሀገሮች ግንኙነቶች ማጠናከር ላይ ያተኮሩ ውይይቶች እንደሚያካሂዱ ከጠቅላይ ሚኒስትር ጽህፈት ቤት የወጣው መረጃ ያመለክታል። የታንዜኒያ ፕሬዝደንት ጆን ማጋፉሊ ለሁለተኛ የስልጣን ዘመን በከፍተኛ ድምፅ ማሸነፋቸው ታወጀ። በዚህ ሳምንት በተካሄደው ምርጫ ከ84 ከመቶ በላዩን ማሸነፋቸውንና ዋናው ተቀናቃኛቸው ቱንዱ ሉሱ 13 ከመቶን ድምፅ ማግኘታቸውን ነው በይፋ የተሰጠው ውጤት ያመለከተው። የመንግስቱ ባለስልጣናት ምርጫው ነጻና ፍትሐዊ ነበር ይላሉ። ተቃዋሚዎች ደግሞ እጅግ የተዛባ ነበር ሲሉ ወንጅለዋል። የአይቮሪኮስ መራጮች ትናንት ቅዳሜ በተካሄደው ፕሬዝደንታዊ ምርጫ ድምጻቸውን ሰጥተዋል። የተቃዋሚው ጎራ ደጋፊዎች ስልጣን ላይ የሚገኙት ፕሬዝደንቱ አላሳዋታራ ለሶስተኛ የስልጣን ዘመን መወዳደራቸውን በመቃወም ሁለት የተቃዋሚ ፓርቲ ተፎካካሪዎቻቸው ባደረጉት ጥሪ የምርጫውን ሂደት ሊያደናቅፉ ሞክረው ነበር። በምርጫው ቀን መዳረሻ ቀናት አልፎ አልፎ ከነበሩት ሁከቶች ጋር ሲነጻጸር የንግዷ ከተማ አቢጃን በምርጫው ቀን ጸጥ ብላ ውላለች ተብሏል። ይህ ምርጫ የዓለም ትልቋ የኮኮ አምራችና በአፍሪካ በከፍተኛ ፍጥነት እያደጉ ካሉ ኢኮኖሚዎች አንዷ የሆነችውን የአይቦሪኮስትን መረጋጋት የሚፈትን ተብሏል። ሮይተርስ እንደተመለከተው አብዛኛው የምርጫ ወረዳዎች የድምፅ አሰጣጡ ሂደት በስነ ስርዓት ነው የተከናወነው። በአንድ ወረዳ ግን ወደ ሀያ የሚሆኑ ወጣቶች ድምፅ መስጫው ቦታ መግቢያውን ዘግተው በኋላ ፖሊሶች እንደ እንደበተኗቸው ተገልጿል። በአልጄሪያ ደግሞ ዛሬ በተሻሻለው ህገ መንግስት ላይ በተጠራው ህዝበ ውሳኔ ህዝቡ ድምፁን ሲሰጥ ውሏል። የህገ መንግስት ማሻሻያው የፕሬዝደንት የስልጣን ዘመንን የሚወስን ለህዝቡ አዳዲስ ነጻነቶችን የሚሰጥ የአፍቃሪ ዲሞክራሲ ተቃዋሚ ሰልፈኞች ለረጅም ጊዜ ስልጣን ላይ የቆዩት ፕሬዝደንት እንዲወርዱ ላቀረቡት ጥያቄ ምላሽ የሚሰጥ እንደሆነ እየተነገረለት ነው። ሆኖም ህገ መንግስቱን የሚቃወሙ በቅስቀሳ ዘመቻ ስፍራዎች እንዳይገኙ፣ በቴሌቪዥንና በሬዲዮ ድምጻቸውን እንዳያሰሙ ተከልክሏል። በዚህም ምክንያት በህዝበ ውሳኔው አንካፈልም ብለዋል። አፍቃሪ ዲሞክራሲ ወገኖች ደግሞ አዲሱ ህገ መንግስት በበቂ ሁኔታ ግልጽ የፖለቲካ እንቅስቃሴን የሚፈቅድ አይደለም፣ ለአዲስ ትውልድ የፖለቲካ መሪዎችም እድል የሚሰጥ አይደለም ሲሉ ይተቻሉ። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ተነጎዲያ ማክሰኞ ይከናወናል። በቀሩት ሁለት ቀናት ተፎካካሪዎቹ ፕሬዚደንት ዶናልድ ትራምፕ እና ዴሞክራቱ ተፎካካሪያቸው ጆ ባይደን ዛሬም የብርቱ ትንንቅ ክፍለ ግዛቶች ላይ አትኩረው የድጋፍ ቅስቀሳ ያከናውናሉ ዛሬ ትራምፕ ከባድ ፉክክል በሚደረግባቸው ሚሽጋን አዮዋ ሰሜን ካሮላይና ጆርጂያ ና ፍሎሪዳ ላይ ይዘዋወራሉ ባይደን ደግሞ ዛሬ ፔንሲልቬንያዋ ፊላዴልፊያ ከተማ ላይ ንግግሮችን የሚያደርጉባቸው ዝግጅቶች አሉ ትናንት ሁለቱ ተፎካካሪዎች በሁለት የብርቱ ትንንቅ ክፍለ ግዛቶች ላይ ቅስቀሳ ሲያካሂዱ ቆይተዋል። ትራምፕ ፔንሲልቬኒያ የነበሩ ሲሆን፣ ባይደን ደግሞ ሚሽጋን ላይ ለመጀመሪያ ጊዜ ከቀድሞ ፕሬዚደንት ባራክ ኦባማ ጋር አንድ መድረክ ላይ ሆነው ቅስቀሳ አካሂደዋል። ትራምፕ ሰሜን ናይጄሪያ ውስጥ በታጣቂ ባለፈው ሳምንት የተጠለፉ አሜሪካዊን ለማስለቀቅ የዩናይትድ ስቴትስ ልዩ ኃይሎች የወሰዱትን እርምጃ አንስተው አመስግነዋል። ትናንት ፈረንሳይ ሊዮን ከተማ ውስጥ የግሪክ ኦርቶዶክስ ቤተ ክርስቲያን ቄሱን ተኩሶ ያቆሰላቸው ተጠርጣሪ አጥቂ መያዙን የሀገሪቱ ባለስልጣናት አስታወቁ። ቄስ ኒኮላስ ካከቪላክስኪ ትናንት ቤተ ክርስቲያኑን በር እየዘጉ ሳሉ አጥቂው ከቅርበት ጠጋ ብሎ ደረታቸው ላይ በሁለት ጥይት መቷቸዋል። በጽኑ ሁኔታ ሆስፒታል እየታከሙ መሆናቸውን የሐኪም ቤቱ ምንጮች ገልጸዋል። በመጨረሻም የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን እያየለ በመጣው የኮቪድ-19 መዛመት ምክንያት እንደ ፈረንሳይና እንደ ጀርመን እንዲሁም እንደ ቤልጅየም አቻዎቻቸው ሀገር አቀፍ የእንቅስቃሴ ክልከላ እርምጃዎችን አውጀዋል። ጠቅላይ ሚኒስትሩ በዓመት ውስጥ ለሁለተኛ ጊዜ የእንቅስቃሴ ክልከላ ቢታወጅ ከባድ ውድቀት ያስከትላል በማለት ይታወጅ የሚሉ ጥሪዎችን አልቀበል ብለው ለሳምንታት መክረማቸው ይታወቃል። ከሀሙስ ጀምሮ በመላዋ ኢንግላንድ የሚጸናው የእንቅስቃሴ ገደብ ለአንድ ወር ይቆያል ተብሏል። በተወሰዱት አገር አቀፍ የእንቅስቃሴ ክልከላዎች ትምህርት ቤቶችና ፍርድ ቤቶች ክፍት ይሆናሉ። የግንባታ ኢንዱስትሪውም አይዘጋም። መጠጥ ቤቶች፣ ምግብ ቤቶች ይዘጋሉ። ቤተሰቦች ከሌላ ሳይቀላቀሉ እንዲቆዩን የታዘዘው አላስፈላጊ የሆኑ የንግድ ቤቶችም ዝግ ይሆናሉ ተብሏል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁ ቆንጂት ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700ና በ15785 ኪሎሄርትስ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥቅምት 22 2013 ዓ ም ምሽት ፕሮግራም ነው። የዩናይትድ ስቴትስን መጪ ምርጫ በአሜሪካ ድምጽ ይከታተሉ። ዝግጅታችን ረቡዕ ከጠዋቱ አንድ ሰዓት ላይ ይዘንላችሁ በምንቀርበው ቀጥታ ስርጭት የምርጫውን የመጨረሻ ሰዓት ዜናና፣ ትንታኔዎች፣ አስተያየቶች፣ መረጃዎች ይዘንላችሁ እንቀርባለን። በመደበኛ የአጭር ሞገድ ስርጭት መስመሮቻችን፣ በፌስቡክ ላይቭ አት ቪኦኤ አምሃሪክ፣ በአሃዱ ራዲዮ የአሃዱ ልሳን ፕሮግራም ክፍለ ጊዜ ልታገኙን ትችላላችሁ። ከመደበኛው የናይል ሳት ቪኦኤ 24 የሳተላይት ስርጭታችን በተጨማሪ በቪኦኤ ኢትዮጵያ ቻነል ኤምሲ 88 ዩተል ሳት ላይ በቪርችዋል ቻናሉ 446 7 ዌስት ኤ እንዲሁም በአረብ ሰዓት ቢኤዲአር 4 ቪርችዋል ቻናል 539 ላይ ታገኙናላችሁ። 59 59ኛውን የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ከቪኦኤ ይከታተሉ። ከቪዥን ኢትዮጵያ ፕሬዝደንት ፕሮፌሰር ጌታቸው በጋሻው ጋር የጀመርነውን ቃለ ምልልስ በዚህ ምሽት እንቀጥላለን። ለአገሪቷ ትልቅ እሴት ነው ወይም ዋጋ ያለው ነገር የተገነዘብ ነው። ምንድን ነው ኢትዮጵያኖች ባሉበት ረድፍ ሁሉም ሀገራቸውን የሚወዱ ጀርባዋቸውን ወደ ሀገሪቷ የማያዞሩ የአገሪቷን ደግ ነገር ብቻ የሚመለከቱ ከችግሮቹ ውስጥ ጥሩ ውጤቶች እንዲወጡ የሚያስቡ መፍትሄዎችን ጭምር የሚናገሩ መሆናቸውን ነው። የአንድ ስብሰባ ያሳየን። አብራችሁን ቆዩ የተከበራችሁ አድማጮች። አሁን ወደ መጀመሪያው ዝግጅት ላሻግራችሁ። የዩናይትድ ስቴትስ ምርጫ 2020 ቀጣዩን የዩናይትድ ስቴትስ መሪ የሚለየው ምርጫ የፊታችን ማክሰኞ ይደረጋል። ከነገ በስተያ ዩናይትድ ስቴትስን ሀገራቸው ያደረጉት ትውልደ ኢትዮጵያ በሀገሪቱ ሊኖር የሚገባውን አስተዳደር ይገነባልናል የሚሉትን እጩ ለመምረጥ እየተሰናዱ ነው። ብዙዎቹም በቅድመ ምርጫ ቀን ድምፅ መስጫ መስኮት ቀናት ቀደም ሲሉ መርጠዋል። ድምፃቸውን እስካሁን ባለው ጊዜ የሰጡም ይሁን ከነገ በስተያ ማክሰኞ ለመስጠት የተዘጋጁ ትውልደ ኢትዮጵያ አሜሪካውያን ምን ያስባሉ? ምን ይላሉ? ሀብታሙ ስዩም የተወሰኑትን አነጋግሮ ተከታዩን አዘጋጅተዋል። አቶ ታመነ ካሱ ለ16 ዓመታት ያክል በዩናይትድ ስቴትስ ውስጥ ኖረዋል። ለሶስተኛ ጊዜም ለመምረጥ ተሰናድተዋል። ዓመታትን እየቆጠሩ ወደ ምርጫ ጣቢያ የሚያመሩበትን ምክንያት ሲያስረዱም ድምጼን የማሰማት መብት ስላለኝ የምፈልገውን ሰው ለመምረጥ ምክንያቱም አሁን በአሜሪካ ውስጥ ሲኖር ብዙ የሚያስፈልጉ መብትን ለማስከበር የምትፈልገውን ሰው መምረጥ አለብህ። እንዲሁም ደግሞ ለኮሚኒቲህን ላለው ለእኛ ኮሚኒቲን ተገን ለመሆን ለሚያስፈልጉ ነገሮች በሙሉ አንተ የፈለከውን ሰው ስትመርጥ የፈለግከውን ማድረግ እንደሚችል ስለሚገባኝ ነው። ለመሆኑ አቶ ታመነ ድምጻቸውን ሊሰጡት ያሰቡትን እጩ ለመመዘን መስፈርታቸው ምንድን ነው? ብዙ ነገሮች አሉ። ከብዙዎቹ በጥቂቱም በአነሳ፣ አንደኛ አሁን ብዙ ቦታ ኢምፕሎይመንት አለ፣ የስራ እጥረት አለ። ብዙ መሰራት ያለባቸው ኢንፍራስትራክቸሮች በአካባቢ አሉ። እንዲሁም ከኢትዮጵያ ጋር ያለውን ግንኙነት ያጠናክርልኛል የሚለውን እጩ ለመምረጥ ዝግጁ ነኝ። አዎ፣ በራሴ የገመትኩት ሰው ስላለ የገመትኩት ፓርቲ ስላለ ለዛ ድምፅ እንሰጣለው፣ ለመስጠት ተዘጋጅቻለሁ። ባለቤትም ልጅም ለመምረጥ ተዘጋጅተናል። ዩናይትድ ስቴትስ በኮቪድ-19 ምክንያት በርካታ ዜጎቿን ያጣች ሀገር ናት። ከ200 ሺህ በላይ ዜጎቿን አንድ ዓመት ባለሙላ ጊዜ ውስጥ በቫይረሱ አታለች። የቫይረሱ ተጽዕኖ በሁሉም መስኮች ላይ አርፏል። የቫይረሱ ስርጭት ድባብ ምርጫው ላይ የሚያሳድረው ተጽዕኖ ባይካድም የተቀመጡ አሰራሮች የመራጮችን ደህንነት የሚያስጠብቁ በመሆናቸው ትውልድ ኢትዮጵያንን ከመምረጥ ያገዳል ብሎ እንደማያምን የነገረን ደግሞ ቴዎድሮስ በፍቃዱ ነው። አይ በእርግጥ እኔ ብዙም ያግዳቸዋልን ብዬ አልገምትም። ምናልባት አሁን እኔ እንግዲህ እንደ አብዛኛውን እኔ የምኖረው ያለ ሁ ሜሪላንድ የሚባል ያው ዲሞክራሲ የሆኑ ስቴቶች ናቸው። ሜሪላንድ፣ ቨርጂኒያ የሚባል እነሱ አይ ቲንክ ብዙም ችግር የለባቸው መሰለኝ። የምርጫ ሳጥን ማቅረብ እና አሁን ለምሳሌ እኛ አካባቢ በየቦታው አለ በየከተማው አለ ብዙ ስለዚህ እንደውም ቀለል ያደረገዋል ብዬ ነው የማስበው። የዛን ሰርት ወጣ ብለህ መመረጥ ትችላለህ። ግን የዕለት ሁለት ከሆነ ምናልባት ብዙ ሰልፍ ይኖራል ብዙ የሚያስቸግር እና አንዳንዴ ልትሰለፍ ትችላለህ። አሁን ግን ቀደም ብለህ መምረጥ ትችላለህ። አሁን እንደውም እኮ በሰማሁት ከሆነ ሀምሳ ሚሊዮን በላይ ሰዎች ኦልሬዲ መርጠዋል። ይሄንን ጨምሮ ማለት ነው። እና ምንድን ነው ይህን ግን የሚያነሳው ሰው ቀለል ብለዋል አክቹዋሊ አሁን። ምክንያቱም አንደኛ ከሰው ጋር እንዳትነካካት አለ አያሰጋህም፣ ብዙም ሰልፍም አይኖርም። እስከ ዛሬው ቀን ድረስ ከ80 ሚሊዮን በላይ አሜሪካውያን ድምፃቸውን አስቀድመው ሰጥተዋል። ከስምንት ዓመታት በላይ በዩናይትድ ስቴትስ ውስጥ የኖረው ቴዎድሮስ በፍቃዱ አንዱ ነው። ቴዎድሮስ ድምፁን ያልተስማማበትን አስተዳደር ለመቀየር እንደሚጠቀምበት ያውሳል። እኔ በእርግጥ ዘንድሮ ያነሳሳኝ ያው ብዙ መልኩ ልናየው እንችላለን። አሁን ዋይት ሀውስ ውስጥ ያለው አገዛዝ እኔ በምፈልገው መልኩ እንሄድ አይደለም። በእርግጥ ከተለያዩ ነገሮች አንግል ብታይ ለምሳሌ ከኢሚግሬሽን ጋር በተያያዘ ከዚህ ከተለያዩ ወቅቶች ጋር እንደዚህ ከዘረኝት ጋር እንደዚሁም አገሪቷን የሆነ በመከፋፈል ነገር ውስጥ ያለ ነገር ስላለ ትንሽ እሱ አይመችም አልደግፈውም ይሄን ነገር። ሁለተኛ ደግሞ ያው እንደ አንድ ያው ትውልደ ኢትዮጵያዊ ለዚህ አንተ ስለምኖርበት አገር ስለ አሜሪካ ብቻ የምታስበው ሌላም ደግሞ ስለ ሀገርም ታስባለህ። ስለዚህ እዚህ ያለው አድሚኒስትሬሽን አሁን ያለው አድሚኒስትሬሽን ስለ ሀገር ምን ይላል ብለህ ታስባለህ ያን ነው እና ያን አይተህም ደግሞ ያው የራስን አቋም ትወስዳለህ። ስለዚህ በዚህ መልኩ ነው ዘንድሮ ለመምረጥ የወሰንኩትኝ አክቹዋሊ ቴዎድሮስ ድምፁ ሊሰጣቸው ያሰበው ለዲሞክራቱ ጆ ባይደን ነው። እሳቸው ቢያሸንፉ መፍትሄ ሊያገኙላቸው ይችላሉ የሚላቸውን ጉዳዮችም እንዲህ ዘረዝራል። ዘረኝነትን ትንሽ ያው እንደዚህ የሚከፋፍለውን ነገር አንድ የሚያደረግ አንድ ያስፈልጋል። ሁለተኛ ደግሞ እንዳልኩ እንደ ትውልድ ኢትዮጵያዊ ይህ አድሚኒስትሬሽን ለምሳሌ አሁን ያለው አድሚኒስትሬሽን በጣልቃ በመግባት እና ትንሽ ያን በሚጎዳ መልኩ የሆነ ትንሽ ሚዛን የጎደለውም ነገር የሚደረግ ነገር አለ። ስለዚህ ሚዛና የሆነው የሚያራምድ መንግስት ቢኖር ያደስ ይለኛል። ስለዚህ ይህን ያሟላል ብዬ የምገምተው ለምሳሌ ያው ምናልባት እኔ አክቹዋሊ ያው እንደ ዲሞክራሲ ብዬ ነው አሁን አክቹዋሊ እንትን የምለው። ስለዚህ አሁን እሱ ያሟላል ብዬ ማሰባቸው ባይደን ማለት ነው። ይህ እንደ ያሟላል ብዬ አስባለሁ። ኢሚግሬሽንም ትሪት ከማድረግ አሁን ለምሳሌ በትራምፕ በኩል ያለው አድሚኒስትሬሽን ኢሚግራንቶችን እንዴት ትሪት እንደሚያደርግ አለ የሚያውቀው ነው። በሜክስኮ ድንበር በኩል ለምሳሌ እንዴት እናትና ልጆች መለያየት የሆነ ትንሽ ለመስማት ትንሽ የሚከብዱ ነገሮችን የሚያደርግ ነገር አለው እዛም ነገር ስላለ እና አንዳንዴም ደግሞ ሪስፖንስብል የሚሆንበትም ነገር ስላለ ያው ኃላፊነት የጎደለውም ነገር ይኖራል። ስለዚህ ይሄንን ቀርፎ የሚያስተካክል መንግስትና አድሚኒስትሬሽን ሲመጣ ደግሞ ወደሱ ታዝነብላለ እኔ ያ ነው የኔ መስፈርት። የዛሬ አራት ዓመት ለምርጫ ቢመዘገብም የቅድመ ምርጫውን ሂደት በመመልከትና በመዘናጋት ድምፅ ሳይሰጥ በመቅረቱ የደገፋቸው ሂላሪ ክሊንተን መሸነፋቸው፣ ያልደገፋቸው ትራምፕ ደግሞ ማሸነፋቸው ትምህርት እንደሆነው የሚናገረው ከስምንት ዓመታት በላይ በአሜሪካ የኖረው ዮሐንስ ፍስሐ በበኩሉ የስደተኞች ጉዳይ ያሳስበዋል። ለእኔ ቁልፍ የምላቸው ጉዳዮች አሉ። ትውልደ ኢትዮጵያዊ ደግሞ መሆኔ ወገኖቼ ከኢትዮጵያም ሆነ ከሌሎች ሀገራት ለትምህርት ሊሆን ይችላል ለስራ ሊሆን ይችላል። በሀገራቸው መንግስት ሚስትሪ ተደርገው ሊሆን ይችላል። የሚመጡባት ሀገር ያለምንም ስቃይ መጥተው ተምረውም ሆነ ሰርተውም ሆነ ይሄነች አሜሪካ እና ይሄንን ደግሞ ባይደን ወደ አስራ አንድ ሚሊዮን የሚሆኑ ወረቀት የሌላቸውን ወረቀት እንዲያገኙ አድርጋለሁ ብሎ ቃል ገብቷል። ይሄ አንዱ ነው። እንደ ሰው ደግሞ ስትመለከተው በተለይ አሁን ቦርደር ላይ ያሉ በየቀኑ ምንሰማው ዜና ነው። እናትና ልጅን መለያየት እንደ ሰው ከሰው መውረድ አይሆንም ስትመለከተው አሁን ያለውን ስደተኞቹን የሚመለከት አሰራር የሚተቸው ዮሐንስ ይህንን ይለውጣሉ ብሎ ለሚያምናቸው እጩ ድምፁን ለመስጠት መሰናዳቱንም ይናገራል። ለዮሐንስ ሌላው አንገብጋቢው ጉዳይ የጤና መድህን ነው። እዚህ ሀገር ስትሰራ ትንሽ ወገብ አንድ ነገር ቢሆን እድሜ ልክን ከፍለው ማጨርሰው እዳን የሚኖርብህ ልታክም ብትልን አንድ ዶክተር ቪዚት ለማድረግ እኮ ሄደ ስትወጣ፣ ሀያ አምስት ሺህ ዶላር ምናምን ነው የሚላክልን ስለዚህ ማንም ሰው ሊገዛው የሚችል የጤና የመድን ኢንሹራንስ ያስፈልጋል። ይሄ ደግሞ ባይደን አንዱ ከዝርዝሮች ውስጥ ያስገባው ነገር ነው። ዮሐንስ የውጭ ጉዳይ ፖሊሲ፣ የዘርና የቀለም መድሎን የመሰሉ ጉዳዮችን በተሻለ ሁኔታ ያስተናግዳሉ ላላቸው እጩ ድምፁን ለመስጠት መሰናዳቱን ነግሩናል። አስተያየት ሰጪዎቻችን እንደዚህ ያለው ሰሞን የተወለዱባትን ሀገር ኢትዮጵያን የምርጫ ባህልና አሁን የሚኖሩባትን ዩናይትድ ስቴትስን የምርጫ ታሪክ ለማነጻጸር አጋጣሚ እንደፈጠረላቸው አልሸሸጉም። አቶ ታመነ ካሱ፦ እጅግ በጣም ብዙ ልዩነት አለ። በኢትዮጵያ እና በዩናይትድ ስቴትስ የምርጫ ስነስርዓት ላይ ምንድነው? ምንም እዚህም አንዳንዴ የሚሰማው ፐርፌክት ባይሆንም ግን ከሀገራችን ከዘጠና ዘጠኝ ፐርሰንት በላይ የተሻለ ነው። ምክንያቱም አንተ ለፈለግከው ሰው ድምፅን መስጠት ትችላለህ። የሚያስገድድህ የለም። አንድም እሱ ነው። ይህንን ሊማሩ የሚገባቸው የመናገር መብትን አንድ ሰውን ለመምረጥ ያልፈልገውን መቃወም እንደሚችሉ ኢትዮጵያውያን ሊማሩ ይገባቸዋል። የኢትዮጵያ ባለስልጣናት ዮሐንስ ፍሳ ኢትዮጵያና ኢትዮጵያውያን ሊማሩት፣ ሊያሳድጉት ይገባል የሚለውን በአመታት ኑሮ የተመለከተውን የዩናይትድ ስቴትስን የፖለቲካ ልማድ እንደዚህ ያስረዳል። የምርጫ ስርዓታቸው ስትመለከት የሁለት መቶ ዓመት ደ ፋውንደርስ ሲሏቸዋል አሜሪካኖች የምርጫ ስርዓታቸውን ሙሉ ለሙሉ ከዛሬ ሁለት መቶ ዓመት በፊት አባቶቻቸው ያስቀመጡላቸውን አካሄድ ተከትለው ነው። ሴቶቻቸውን ያጠብቃሉ። አንድ ጥሩ የሆነ ሲስተም ዘርግተዋል። በእርግጥ አሁን አከራካሪ ነገር ፖፑላር ቮት ያገኘ ሞር ያገኘ ማሸነፍ አለበት፣ ሁለት መቶ ሰባውን ያገኘ ነው ማሸነፍ አለበት የሚለው ትንሽ አከራካሪ ነው። ግን እንዳልከኝ ከዚህ የአሜሪካ ምርጫ ስርዓት ኢትዮጵያ ምን ትማራለች? እኛ እኮ እንደ መንግስት ከአሜሪካ አይቀድምንም። ነን የመንግስት አስተዳደርን የገባን ህዝቦች ነበረ። ነገር ግን ያንን የሚተገብሩ የመንግስት አመራር ያንን የሚተገብሩ የሚያስፈጽሙ አካላት የሉንም። እንግዲህ ችግሩ ይሄ ነው። ስለዚህ መንግስት ነው ሊማር ይገባል ብለው፣ እንደ ዛሬ እኮ አንዱ በምርጫም በፍጥጫም እኮ የሚልበት ጊዜ ላይ ደርሰናል። እና ይህንን ነጻ የዲሞክራሲን አስተሳሰብ ፍልስፍና ኢትዮጵያ በመንግስትም ደረጃ በማህበረሰብም ደረጃ ተቀብለን የሚወክልን ሰው መርጠን ማንም ሰው በሀሳቡ የማይፈረጅበት ማንም ሰው በአመለካከቱ በእምነቱ የማይታሰርበት የማይገረፍበት የመረጠውን አካል ፍትሃዊ በሆነ ሁኔታ አለምንም መጭበርበር። መጭበርበር የሚለው ቃል በአብዛኛው እዛ ነው መሰማው። እዚህ የለም። እኛም ይሄንን ሌጋሲያቸውን አይተን እንግዲህ በተግባር ለመምረጥ የተዘጋጀ የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የፊታችን ማክሰኞ ይከናወናል። ከሪፐብሊካኑ ዶናልድ ትራምፕና ከዲሞክራቱ ጆ ባይደን መካከል ቀጣዩን የሀገሪቱን መሪ ለመምረጥ ከ150 ሚሊዮን በላይ አሜሪካውያን ተመዝግበዋል። የአሸናፊዎች የአመራር ብሂል የእያንዳንዱን አሜሪካዊ ሕይወት በቀጥታና በተዘዋዋሪ የሚነካ መሆኑን የሚያነሱ ሁሉ ሁሉም የመምረጥ መብቱን ይጠቀም ዘንድ መጠየቃቸውን ቀጥለዋል። ለአሜሪካ ድምፅ ሀብታሙ ስዩም። አመሰግናለሁ ሀብታሙ በዩናይትድ ስቴትስ ፖለቲካ ውስጥ ንቁ ተሳታፊ ከሆኑ ትውልደ ኢትዮጵያ አሜሪካውያን መካከል ሪፐብሊካን የሆኑ አንድ መራጭ አግኝቻ አነጋግሬ ያለሁ ራሳቸውን ያስተዋውቁንና ወደ ምልልሳችን እንዘልቃለን ላባን የማነ እባላለሁ ምኖሮ ቨርጂኒያ ነው ምሰራው ደግሞ የግሌ ስራ ነው የምሰራው መጀመሪያ እስቲ ከእምነቶ ከአስተሳሰቦ ልነሳና አንደኛ የሚደግፉት ፓርቲ ወይም የሚደግፉት ተወዳዳሪ አለ ወይ አዎ፣ እኔ የምደግፈው ተወዳዳሪ ዶናልድ ትራምፕ ነው። በፓርቲ ደረጃስ ሪፐብሊካን ፓርቲያቸውን ይደግፋሉ? አዎ፣ እኔ ሁሌ ሪፐብሊካን ነው። ቲኬቱም የሪፐብሊካን ቲኬት ነው ቦት ያደረኩት። በፓርቲ አባልነት የተመዘገቡ ነት? አዎ። ሪፐብሊካን ኖት፣ አቶ ላባን። እስቲ አሁን ካለው ሁኔታ ልነሳና ፕሬዚደንት ትራምፕን እንዲደግፉ ያደረጉ መሰረታዊ ምክንያቶች ያነሷቸው ዋና ዋና ነጥቦች ምንድን ናቸው? እኔ ያው ሶሻሊና ፊስካሊ ኮንሰርቫቲቭ ነኝ። በማህበራዊና በምጣኔ ሀብት መስመር ማለት ነው። ልክ ልክ። እና በዛ ምክንያት ስለዚህ በዛ ምክንያት ነው ሪፐብሊካን የሆንኩት ማለት ነው። ፓርቲ ለእኔ የሚወክለኝ ፓርቲ ነው እስቲ ትንሽ ዘርዘር አድርገው ለአድማጮቻችን ያስረዱልኝ በማህበራዊ ሁኔታና በምጣኔ ሀብቱ ዘርፍም ወግ አጥባቂ አስተሳሰብ ርዕዮተ ዓለም ማለት ምንድን ነው የሪፐብሊካን ርዕዮተ ዓለም መንግስቱ ትንሽ መሆን አለበት ነው የሚለው መንግስት በሁሉም አቅጣጫ መግባት የለበትም የአሁኑ ጊዜ መንግስት ፌዴራል መንግስቱ ከመጠን በላይ ሰፍተዋል አንዳንድ ነገሮች የስቴቱ ወይ የክልሎቹ ስራ መስራት የሚገባቸው ፌዴራሉ እየሰራው ስለሆነ ይሄ ደግሞ ስህተት ነው የሚል አስተሳሰብ ሪዮት አለም ያለው የሪፓብሊካን ማለት ነው። ይሄ በሀብት መጠን ማለት ነው ወይ ደግሞ የመንግስት ክብደት ወይ ደግሞ ምን አይነት አቅም መኖር አለበት የሚል አተሳሰብ ማለት ነው። በማህበራዊ ኑሮ ስንመጣ ደግሞ ይሄ የጁዴዮ ክሪስቲያን ፋውንዴሽን ያለው መሰረት ነው ያለው እና አሁን አንዳንድ ነገሮች ከዛ የመራቅ አይነት አለ። ሃይማኖት ከህብረተሰቡ ማውጣትና መለየት የሚሆን ነገሮች ስለሚታዩ ለዛ ደግሞ የዚህ ሪፐብሊካን ፓርቲ የሚባለው ፖለቲካል ፓርቲ ይሄ ነገር መሆን የለበትም ብሎ ሪዮት አለም ስላለው በዛ ምክንያት እኔ ደግፈዋለሁ ማለት ነው። ለመሆኑ እርስዎ ሃይማኖትና መንግስት መመሳጠር አለባቸው ወይም መደበላለቅ አለባቸው፣ አብረው መሆን አለባቸው የሚል እምነት አለዎት? የለኝም። መንግስት ሃይማኖት አንድ መንግስት አንድ ሃይማኖት መደገፍ የለበትም፣ ግን ሃይማኖት ያለው ደግሞ ሃይማኖት ስላለው ደግሞ መቀጣት የለበትም። ይሄ የአይሁድ ክርስቲያን ጥምረት መሰረት ያለው ነው ሲሉ ምን ማለት ሆነው ታዲያ? እና ይሄንን መጠበቅ ያስፈልጋል በመንግስት ውስጥ ሲሉ ስርዓቱ ማለት ነው። ይሄ የካፒታሊስት ካፒታሊዝም ያለው ማለት ነው። በዚህ ሀገር አንድ ስርዓት ነው። ስርዓቱ ደግሞ መመንጫው ከየአይሁድ እና የክርስቲያን መሰረት ያለው ማለት ነው። ህግ የመጀመሪያ ህግ ያመጣው በሙሴ ስርዓት ስለነበረ በዛ ምክንያት ነው። ይሄ የጁዴዮ ክርስቲያን የሚባለው የአይሁድ ክርስቲያን መሰረት የሚባለው በዛ ምክንያት ነው። እሱ ሁለቱም ነው የሃይማኖትና የኢኮኖሚው ያስተባብረዋል ማለት ነው። እና መንግስት ይሄንን መደገፍ አለበት በቀጥታ የሚል እምነት ነው ያለውት አዎ ሁለተኛው ደግሞ ሶሻሊዝም አለ፣ ኮሙኒዝምም አለ ማለት ነው። አሁን ይሄ ሃይማኖት የለም፣ ሌላ የራሳቸው ስርዓት አላቸው ማለት ነው። መንግስት ነው ሃይማኖት ማለት ነው። በዛ ሰዓት መንግስት ነው ሁሉ የሚሆን ነው። ስለዚህ ይሄ ግን የካፒታሊዝም አካሄድ ግን በአንድ ህብረተሰብ ሳይሆን በአንድ ሰው ነው ማለት ነው። በግለ አንተ እንደ ግል ሰው ነው ኢምፖርታንት የምትሆነው ማለት ነው። መሰረት የአንድ ህብረተሰብ አንድ ግለሰው ነው ከዛ አብሮ ሁሉም ግለሰው ሁነው መጥቶ ህብረተሰብ ይመሰረታሉ ማለት ነው። ሲቪል ሶሳይቲ ማለት ነው። አሁን ችግራችን ግን የሶሻሊዝም ደግሞ የግለሰው የሚባል ነገር የለም። በሶሻሊዝም ማህበር ነው ያለው። እዚ ያ ነው ሪዮት አለሙስ ልዩነት አለው ማለት ነው። እና ዴሞክራቶቹ ከዚህ የተለየ አቋም አላቸው ብለው ያምናሉ። እንደ እርስዎ የዩናይትድ ስቴትስ ዲሞክራቲክ ፓርቲ ወይል አሁን ሰዓት አዲሱ ዴሞክራቲክ ፓርቲ ሪዮቱ ወደዛ ያዘነበለ ነው። የኤሮፓ ሲስተም ማስመጣት አለብን ብሎ የሚያስቡ ነው። የኤሮፓ ደግሞ ኮምቢኔሽን ነው። ሶሻሊዝምና ሶሻል ዴሞክራቲክ የሚባለው ኮምቢኔሽን ነው ማለት ነው። እዛ ጋራ መንግስት ትልቁ ሼር ከአንተ የምትሰራው ይወስዳል። ከዛ ለዛ የማይሰራው ዲስትሪቢዩት ያደርጋል ማለት ነው። አቶ ላባን፣ ቀድሞ ወደ አነሳሁት ጥያቄ ልመለስና ወደ ፕሬዚደንት ዶናልድ ትራምፕ እንሂድ። እስቲ ፕሬዚደንት ዶናልድ ትራምፕን እንዲደግፉ ያደረጉዎት ወይም ድምፅዎን ለእርሳቸው እንዲሰጡ ያደረጉዎት ዋና ዋና ነጥቦች ምን እንደሆኑ ይገሩኝ። አዎ ዋሽንግተን ዲሲ በስምንት ዓመት በኦባማና በባይደን ሰዓት ኮራፕሽን ከሰማይ በላይ የሄደ ሆነ። ዋሽንተን ሁሉም የሚቆጣጠረው ሆነ። የኢኮኖሚና መጀመሪያ የኢኮኖሚ ማህውር ኒውዮርክ ነበረ፣ የፖለቲካ ነው ዋሽንተን የነበረው። በኦባማ እና በባይደን ጊዜ ግን ዋሽንተን የሁለቱም ማዕከል ሆነ። ያ ደግሞ ልክ አይደለም። ኮራፕሽኑ ወደ ዋሽንተን ዲሲ ስለሚያመጣው ማለት ነው። ከሲስተሙ ውጭ የነበረ ሰው መሄድ ነበረበት፣ ለዚህ ለማስተካከል። እያስረግጡልኝ እስቲ ያሉትን፣ የኦባማ ባይደን አስተዳደር በሙስና የተዋጠ ነበር ሲሉ ምንድን ነው ማስረጃው፣ ማሳያው ይህን ይህን ይህንን አድርገዋል ይበሉኝ እስቲ። ወይል አሁን አዲሱ ነገሮች የወጡ ነው። በባይደን ጊዜ ምን አይነት አግሪመንት እየተፈረመ ነበረ ከቻይና ጋራ? ልጁን ይዞ ወደ ዩክሬን ሲሄድ፣ ልጁን ይዞ ወደ ራሽያ ሲሄድ፣ ልጁን ይዞ ወደ ቻይና ሲሄድ፣ ይሄ አሜሪካ ለአፍሪካ ሀገሮች አኪዝ የምታደርገው ነው ራሳቸው የሚያደርጉት ግን እኮ ይሄ ጉዳይ ገና ማስረጃም አልቀረበበትም። እንደ ስርዓትስ ባይደን ያን ጊዜ ያደረጉ እየተባሉ አሁን በተለይ በሪፐብሊካን ወቃሾች የሚነሱባቸው ክሶች የስርዓቱ መገለጫ ሊሆኑ ይችላሉ ወይ? ስርዓቱ በሙስና የተዋጠ ነው ያስብላሉ ወይ? ልክ የስርዓቱ መገለጫ ናቸው። ለምን ማንም የማይችለው ነገር ነው። አንድ ሰውዬ አንድ ሀገር የአንድ ኢንዱስትሪ እውቀት የሌለው በወር ሰማንያ ሶስት ሺህ ዶላር ሲከፈል፣ ለዚህ ደግሞ ይሄ ኖርማል ነው ሞ ለማለቱ በጣም ችግር ነው። ይሄ ዳት ሚንስ ይሄ ሰውዬ ስሙ ነው የሚሸጠው የነበረው ማለት ነው። ደላላ ነው። ኬይ ስትሪት ከሄድክ፣ የደላላ መሰብሰቢያ ማለት ነው። ይሄ እኮ ደላላ ነው። ሌላ ነገር የለውም። ስሙ ነው የሚደልለው ያለው። ጆ ባይደን ወጥቶ አራት ቤት ሲገዛ በሁለት መቶ ሺህ ዶላር ደሞዝ እንዴት ውሎ ነው የሚል ሰው የለም። እ ይሄ ስሙ ሸጦ ነው። ፋብሪካ የለውም። ይሄ ሰውዬ ኮንስትራክሽን የለውም። የሚሰራው ነገር የለም እንዴት ብሎ ነው አራት ቤት መግዛት የቻለው? እንዴት ብሎ ነው ኦባማ የሁሉ በአንድ ዓመት በሁለት ዓመት ሁለት ቤት የሀያ ሚሊዮን ዶላር መግዛት የሚችለው? ይሄ ሪሊስቲክ መሆን ነው። ይሄ ስማቸው ነው የሚሸጡት ያሉት ማለት ነው። ድልልና ነው የሚያደርጉት ያሉት ማለት ነው። እና ይሄ ደግሞ መጥፋት አለበት፣ መጽዳት አለበት ከከተማው። ክሮኒክ ሳይሆን ማለት ነው አንተ ወፍራም ስትሆን የመጀመሪያ ምልክት የሚያሳይ አለ የጤና ችግር እንደሚደርስበት እንዳለ ማለት ነው ከዛ በኋላ ነው ወደ ክሮኒክ የሚገባ ማለት ነው አሁን ወደዛ ሌቭል ሳንደርስ ይሄ ነገር ሊስተካከል ተብሎ ነው ዶናልድ ትራምፕ የተላኮ ማለት ነው እና ምን አደረጉ ወይል ዶናልድ ትራምፕ ለአገሩ ግልጥ አድርጎ አሳዩት ማለት ነው ሲስተሙ እንዴት እንደሚሰራ የውስጥ ያሉት ሰዎች ምን እንደሚያደርጉ ሚዲያው እንዴት ኮራፕት መሆኑ አሳየ ማለት ነው አሁን አሜሪካ ሕብረተሰብ መንግስት ከእጁ ቁጥጥር ውጭ መሆኑ አየ ማለት እንጂ የተመረጠ ኃይል በኤፍቢአይ አርጎ በሲአይኤ አርጎ ሊያስወርዱት አስቦ የነበሩ የውስጥ ያልተመረጡ ኃይሎች ይሄን ማንኛውም አሜሪካዊ ሳያስተኛው ማደር አለበት ማለት ነው። ይሄ ሶስተኛ ዓለምም የሌለ ነገር ነው እዚህ ሊያደርጉ አስበው የነበሩት ማለት ነው። ስለዚህ አሁን ክሬዲቢሊቲ የአሜሪካ ክሬዲቢሊቲ ነው የተዳከመው። ሌላ አገር ሄደ እንደዚህ ሆነ፣ ኮራፕሽኑ እንደዚህ ሆነ ማለት ማትችልበት ሁኔታ ነው ያለው አሁን ሰዓት በአሜሪካ ማለት ነው። የአሜሪካ ተአማኒነት ጉዳይ አሁን እንደገለጹት በሚስተር ትራምፕ ጊዜ ተሻሽሏል፣ በዓለም አቀፍ ደረጃ ተነስቷል የሚል እምነት አለዎት? የዓለም አቀፍ እኮ አይደለም አሁን ያለው ንግግሩ። እዚህ ኢንስቲቱሽኑስ ሰው አሜሪካዊ አንድ ተራ አሜሪካዊስ ኢንስቲቱሽኑ ያምነዋል ወይ ነው ያለ በአሁኑ ጊዜ ያለው ሁኔታ ኤፍቢአይ ለማመን በአሁኑ ሰዓት ኤፍቢአይ ማመን እኔ ከብተኛል። ለምን በምርጫ ያሸነፈ ይሄን ሊያደርጉት ከቻሉ ተራ ሰው ታዲያ ምን ሊያደርጉ ይችላሉ? እና እዚህ እምነት አሁን አሜሪካው ህብረተሰቡ ነው በኢንስቲትዩሽኑ እምነት የጠፋ አሁን አራት አመት ከተመረጠ ትራምፕ ግን ይሄን ሁሉ መስተካከል አለበት ስልጣኑ ከቢሮክራሲው ወጥቶ ወደ ህዝብ መመለስ አለበት ማለት አቶ ላባን የዩናይትድ ስቴትስን የዚህ የህዝብ አስተያየት ግምገማ ይከታተላሉ ያምኑበት አለስ በጣም አስቸጋሪ ነው መጀመሪያ ነገር ስንት ፖል ነው የሚያደርጉት ሁለተኛ ነገር የትኛው ሰው ነው ፖል የሚያደርጉት ነው ያለው ጥያቄ። አሁን ያለፈ ጊዜ ቱ ታውዝንድ ሲክስቲን እንኳ ስህተት ሁሉም የተሳሳቱ፣ ሁለት ትንሽ ፖሊንግ ስቴሽን ብቻ ልክ ያመጡት ማለት ነው። እነዛ ልክ ያመጡት ደግሞ አሁን የሚሉት ያሉት ትራምፕ ሊያሸንፍ ነው የሚሉት ያሉት። አሁን እነዛ ግን ስህተት ሆኖ ሳይሆን ችግሩ የት ጋር ነበረ መሰለህ? ሳምፕሉ ስኪውድ ነው። ኢደር የሳበርቢያን ኦቨር ሳምፕል ያደርጋሉ፣ የከተሞች አካባቢዎች ማለት ነው። አዎ ወይ ደግሞ ዴሞክራትን በብዛት ኦቨር ሳምፕል ያደርጋሉ። አሁን አቨሬጅ ሰው አያገኙም፣ እሱ ነው ችግሩ። እኔ ይከብደኛል ለማመን ማለት ነው። ስለዚህ አሁን እየወጡ ያሉ የባይደንና የትራምፕን የሕዝብ አስተያየት አዝማሚያ የሚጠቁሙ ቁጥሮች አይቀበሏቸውም ማለት ነው እርስዎ? ባይደን በብዙ ቁጥር እየመሯቸው ነው የሚታየው ፕሬዚደንት ትራምፕን። አዎ፣ በጣም ለእኔ ይከብደኛል ለማመን ባይደን ወይ፣ ፖሉ ካየኸው እርስ በራሱ ይጋጫል። ባይደንን ይመራል ግን አንዳንድ ፖል አሁን ሄደህ ከነበኮ በደንብ ይጠይቃሉ ማን ያሸንፍ ይመስልሃል ስትሎ ደግሞ ትራምፕ የሚብል ደግሞ ይበዛል። አሁን ይሄ ኮንፍሊክት ያደርጋል። እንዴት ብሎ ነው ይሄ አይነት ፖል የሚመጣ? በብዛት ደግሞ እነዚህ ፖል የሚያደርጉ አጀንዳ አላቸው። መሴጅ አለ ሪላይ ማድረግ የሚፈልጉት ቮተር ዲፕሬሽን ማድረግ አለህ ነው። በቃ አንተ ተስፋ ያስቆርጥሃል ማለት ነው። ባይደን በሀያ ፖይንት እየመራ ነው ምን ብዬ ነው ሄጄ የምመርጠው ትላለህ ማለት ነው። እሱም እንደ እላማ አለ ማለት ነው። ኮሸስ መሆን አለበት የእውነት ፖሉ። የተስተካከለ ፖሉ ማክሰኞ ነው የሚታወቀው ሰው ሄዶ ሲመርጥ ማለት ነው ውጤቱ ማለት ነው። የሚሉኝ ይሄ የእውነት ፖሉ ነው በቃ። አቶ ላባን ማህበራዊ ጉዳዮችን ቅድም አንስተው ነበርና ወደዚያ ልውሰዶት እና በአሁኑ ጊዜ እየተነሳ ያለ አንዱ ትልቁ ጥያቄ የጤና ጉዳይ ነው በዩናይትድ ስቴትስ ውስጥ። የትራምፕ አካሄድን የሚወቅሱ አሉ፣ የማይደግፉ አሉ። የሪፐብሊካን ፓርቲውንም አቋም የማይደግፉ አሉ። በተለይ ይሄ ለአቅም ተመጣጣኝ የሆነ የጤና ሕግን ወይም ኦባማ ኬር ሲባል የነበረውን የጤና ሕግ የማስወገድ አቋምን የሪፐብሊካን ፓርቲውንና የፕሬዚደንት ትራምፕን አቋም አስመልክቶ ማለት ነው። እርሶ ምንድን ነው የሚያስቡት በዚህ ጉዳይ? አሜሪካውያን ጤና መብት ነው የሚሉ አሉ። በሌሎች በኩል ደግሞ የለም ጤና መብት አይደለም የሚሉ አሉ። የጤና አገልግሎት ማለት ነው። እርስዎ ምንድን ነው የሚያስቡት? መብት ማለት ከእግዚአብሔር የሰጠ ማለት ነው። ማንም ሰው ሊወስድ ብሄድ የማይችልም ማለት ነው። መብት ሲባል ባይ ዴፊኒሽን ማለት ነው። ለመናገር፣ ለማሰብ፣ ሃይማኖት ለማመን አለማማመን፣ የፈለኮ ለመጻፍ አለመጻፍ፣ ያ ነው መብት የሚባለው ጤና መብት ሊሆን አይችልም። መንዳት መብት መሆን አይችልም። ፕሪቪሌጅ ነው። አሁን እንደ ፕሪቪሌጅ ደግሞ ፕሮግራሞች ሊኖሩ ይችላሉ። መርዳት የሚቻሉ የማይቻሉ ማለት ነው። ኦባማ ኬር መጀመሪያ ነገሩ ፍሎዲ የነበረው አንድ ፓርቲ ብቻውን ያስፈጸመው ያ ነው ችኩር፣ የአንድ ፓርቲ ፕሮግራም እንጂ የሁለቱም ፓርቲ ተነጋግሮ ኮምፕሮማይዝ አድርጎ የመሀል የሆነ ነገር አይደለም የተደረገው። ስለዚህ አቶ ላባን፣ እርስዎ ያ የኦባማ አስተዳደር ያወጣው ለአቅም ተመጣጣኝ የሆነ የጤና ሕግ ወይም ኦባማ ኬር መሰረዝ አለበት የሚል አቋም አለውት። እንደ ሪፐብሊካን ብቻ ሳይሆን እንደ አንድ አሜሪካዊም ጭምር ነው ጠይቆት እኔ ሰላማዊ ሰልፍ ወጣ ነበረ፣ ህጉ ሲያሳልፉት በየቀኑ ሰላማዊ ሰልፍ ሲኖር እኔ ወጣ ነበረ። ምን ለማድረግ ስህተት ነው ይሄ አካሄድ፣ ልክ አይደለም ይሄ። የጤናውም የሂሳብ ጥሩ የሚባል አይደለም። ስድስት ሚሊዮኑ ሰዎች የጤና ኢንሹራንሳቸው ሉዝ ያደረጉት እና ከኪሳቸው ሶስት መቶ የሚያወጡት የነበሩት ዘጠኝ መቶ አንድ ሺህ የሚያወጡ ያሉት፣ ሄደስ ከጠየቅካቸው ደውል ተል፣ በጣም ችግር ላይ እንዳሉ ማለት ነው። ሂሳብ መክፈል ያልቻሉ አሁን ጋራ የተጎዳው መሃልኛው ገንዘብ እስ እስቲ ወደ ሌላ አንድ ዓለምንም ጭምር ወደሚያነጋግር ጉዳይ ደግሞ ልውሰዱት። ሁለቱም ፓርቲ የጎላ ልዩነት ወዳላቸው የአካባቢ ጉዳይ ነው፣ የአየር ንብረት ጉዳይ ነው። በዛ ላይ ያውቃሉ፣ በዲሞክራቶቹና በሪፐብሊካኑ መካከል በመካከላችሁ ያለውን ልዩነትና እስቲ የእርሱን አቋም ያስረዱኝ። የአካባቢ ግለት፣ የአየር ንብረት ለውጥ አለ ብለው ያምናሉ ወይስ አያምኑ? እኔ አላምንም እኔ አላምንም። ለምን ይሄ ሰው ችግሩ ወደር እኛ ኮንትሮል ማድረግ አንችልም። ሳይንቲስቶች ግን እንችላለን ይላሉ። የሰው ልጅ ሥራ ነው የአየር ንብረት እንዲህ እንዲለወጥ ያደረገው። እየጋለች ነው አለሚቱ የሰው ልጅ የሚያደርገው ሥራ የሚሰራቸው የጋዞች ልቀት የሙቀት መታመቅን እያመጣ አለሚቱን እያጋላት ነው። በዚህም ምክንያት የአየር ንብረቱ እየተለዋወጠ ድርቆች እየበዙ፣ ጎርፎች እየበዙ፣ ማዕበሎች እየበዙ ነው ያሉት። ሰደድ እሳት እየበዛ ነው ያለው እያሉ ይናገራሉ። ቁጥራቸው እጅግ የበዛ የዓለም ተመራማሪዎች፣ ምን ማስረጃ ኖሮት ነው እርስዎ የሚቃወሟቸው? እኔ ማስረጃዬ ኢኮኖሚው ነው እነሱ የሚሉን ያሉት እንደ አሁን በዚህ የኮቪድ የሚሉት ያሉት ማለት ነው። ሻዳውን እናደርግና አገሩን ዘግተህ ቁጭ በል ነው። ድህነት አምጣ ነው። ሌላ ነገር አይደለም። አንዱ ሰው ሰርቶ ለፍቶ ኑሮ ማስተካከል የማይችልበት ሁኔታ ነው የሚፈጥሩ ያሉት እነሱ። እነዚህ ጎጂ ጋዞች የሚያመነጩ ምርቶች ቀንሰው ወደ ታዳሽ ኢነርጂ አለሚቱ መግባት አለባት የሚል አቋም ስላየብል አይደለማ። እሱ እንኳ ነው ችግሩ። ሪላይብል ኤነርጂ አይደለም። ይሄ ደግሞ በካሊፎርኒያ እያየነው ነው። አሁን ሪላይብል ኤነርጂ ቢሆን ሪላይብል ማለት አስተማማኝ ኤነርጂ አደለም ነው የሚሉት። አደለም፣ ግን ብዙ ሀገሮች ብዙ ሀገሮች እቅድ እየያዙ በተወሰኑ ዓመቶች ውስጥ ሙሉ በሙሉ ወደዛ ኢነርጂ ለመግባት እያሰቡ ናቸው፣ እጅግ የበለጸጉ ሀገሮች ጭምር። አዎ፣ ዊ ዊሽ ደም ጉድ ላክ። እሱ መብታቸው ነው። የእውነት የእውነት የጋዝ ኤሚሽን መቀነስ አለብን የሚሉ ከሆነ መጀመሪያ መቀነስ ያለባቸው ቻይናና ህንድ ናቸው። ቻይናና ህንድ ካልቀነሱ አሜሪካ ቀንሳ፣ ኤሮፓ ቀንሳ ምንም ትርጉም የለውም። ከዚህ አገር በዛ ደረጃ ለመስማማት ትንሽ አይደለም። ዩናይትድ ስቴትስ እና ቻይና ናቸው ከዓለም አንድ አራተኛውን የአየር ብክለት የሚያዋጥ ትንሽ አይደለም። በምጣኔ ሀብትም ግዙፉ ምጣኔ ሀብት ነች ዩናይትድ ስቴትስ አንደኛ፣ ሁለተኛ። ያንንም ልክ እርሶ እንዳሉት በአንድ ሀገር ብቻ መቆጣጠር ስለማይቻል በጋራ እንቆጣጠረው እየተባለ አለም አቀፍ ስምምነቶች፣ አለም አቀፍ ድርድሮች ይደረጋሉ። አንዱም የፓሪስ ስምምነት ነበረ ፕሬዚደንት ትራምፕ ጥለውት የወጡት እና ትክክል ነው ፕሬዚደንት ዶናልድ ትራምፕ የወሰዱት እርምጃ ብለው ያምናሉ። በዛ ምክንያት ነው ያመረጥነው። እሱ እንኳ ነው ዋናው ሀሳቡ የነበረው። ዋናው ከነዛ ቃል የገባው እሱ ነው የነበረው። ከአቶ ላባን ጋር አሜሪካ የዘር ጥያቄና መጪው ምርጫ፣ ህዳሴ ግድብና የትራምፕ አስተዳደር እንዲሁም ሌሎችም የጊዜውን ጉዳዮች አንስተን ተነጋግረናል። ለቀሪው በነገው ምሽት ይዣቸውን መለሳለሁ። ለሰጡን አስተያየት ለዛሬ አመሰግናለሁ። ከነገ በስተያ ማክሰኞ የሚካሄደውን የዩናይትድ ስቴትስ 59ኛ ፕሬዝደንታዊ ምርጫ የመጨረሻ ሰዓት ዜና መረጃዎች ግምገማና አስተያየቶች ከአሜሪካ ድምፅ ቀጥታ ስርጭት ይከታተሉ። በመደበኛ የአጭር ሞገድ ስርጭት መስመሮቻችን፣ በፌስቡክ ላይቭ አት ቪኦኤ አምሃሪክ፣ በአህዱ ራዲዮ የአህዱ ልሳን ፕሮግራም ክፍለ ጊዜ ልታገኙን ትችላላችሁ ከመደበኛው የናይል ሳት ቪኦኤ 24 የሳተላይት ስርጭታችን በተጨማሪ በቪኦኤ ኢትዮጵያ ቻነል ኤምሲ 88 ዩተልሳት ላይ በቨርቹዋል ቻነል 446 7 ዌስት ኤ እንዲሁም በአረብ ሳት ቢኤዲአር 4 ቨርቹዋል ቻነል 539 ላይ ታገኙናላችሁ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ባላችሁበትና በቀጥታ ዝግጅቶቻችንን መከታተል፣ ሀሳቦቻችሁን ማንሸራሸር ትችላላችሁ። ወደ ተከታዩ ዝግጅት እንሸጋገር። ራዕይ ለኢትዮጵያ ቪዥን ኢትዮጵያ ይባላል በእንግሊዝኛ መጠሪያው። ለሰባት ተከታታይ ቅዳሜዎች በኢንተርኔት ያካሄደውን ዘጠነኛውን ዓመታዊ ጉባኤውን የዚህ ዓመቱን ልክ የዛሬ ወር ካጠናቀቀ በኋላ ፕሬዚደንቱን ፕሮፌሰር ጌታቸው በጋሻውን አግኝቻ አነጋግሬ ነበር። የራዕይ ለኢትዮጵያ የዚህ ጉባኤ ርዕስ የጭካኔ ወንጀሎችና የግጭት በኋላ ምርጫ በኢትዮጵያ የሚል ነበር። ጉባኤው በሀገሪቱ የምጣኔ ሀብት የፖለቲካና ማኅበራዊ ሕይወት ዕድሎች፣ ፈተናዎች፣ ስጋቶችና አማራጮች ላይ ወደ ሰላሳ የሚጠጋ ቁጥር ያላቸው ጥናታዊ ጽሑፎች በባለሙያዎችና በምሁራን ቀርበውበታል። ውይይቶች ተካሂደውበታል። ኢትዮጵያ ውስጥ ከተስተዋሉ ግጭቶች፣ የጭካኔ አድራጎቶች ዘርና ሃይማኖትን የለዩ ቅስቀሳዎች እስከ ምርጫ የፍትሕ ሥርዓትና ሌሎችም ተቋማት አቋም ከስነ ሕዝብ እስከ ምጣኔ ሀብቱ መዋቅር እስከ ሕዳሴ ግድብ ቴክኖሎጂ፣ ጤናና ኮቪድ-19 ያሉና ሌሎችም የሀገሪቱ ሁለንተና በዝርዝርና ያለ ገደብ ተንሸራሽረውበታል። የቪዥን ኢትዮጵያ ፕሬዝደንት ፕሮፌሰር ጌታቸው በጋሻው በኢሊኖይ የሃርፐር ኮሌጁ የኢኮኖሚክስ ዲፓርትመንት ሊቀመንበርም ናቸው። ውይይታችንን ባለፈው ስርጭታችን ካቆምንበት እንቀጥላለን። በዚህ ለውጡ ሰባተኛውን፣ ስምንተኛውን፣ ዘጠነኛውን ጉባኤዎቻችሁን አካሂዳችኋል። በተስፈኝነትም ቆይተናል ብለውኛል። ግን እስቲ በዚህ በዘጠነኛው መዝጊያ ላይ ካደረጉት ንግግር ቀንጨብ ያደረግኩትን ላንሳሎት እምነቴ ነው ብለው የተናገሩትን ብዙ ተስፋ አድርገንበት የተሻለ ቀን ለሀገራችንና ለሕዝባችን ሊመጣ ነው ብለን በጉጉት የጠበቅነው የለውጥ ሽግግር እንደ ጉም ተኖ ሀገር እንደ አገር መቀጠሏ እጅግ አጠራጣሪ ደረጃ ላይ የደረሰበት ታሪካዊ ጊዜ ላይ እንገኛለን ብለዋል። እንደውም የኢትዮጵያ ሁለንተናዊ ሁኔታዎች ከምጣድ ወደ ረመጥ ተሸጋግረዋለን ብለዋል። ተስፋ ቆርጠዋል ማለት ነው። ፕሮፌሰር ጌታቸው በኢትዮጵያ ሁኔታ ያ ተስፋው የለም። አሁን ወደ ሰላማዊ ሽግግር እንሄዳለን። ይህን ጥያቄ ያነሳሁት ለምንድን ነው? መቼም እርስዎ እንደ ቪዥን ፕሬዚደንት ይሄ ጉባኤ ከተካሄደ በኋላ ያሁሉ ሁሉ ጽሑፍ ከቀረበ፣ ውይይቱ ከተካሄደ በኋላ ነው ይህንን የድምዳሜ ሀሳብ ያንጸባረቁትና ምን ማለት ነው ይሄ? የኢትዮጵያን ሁኔታ በእነዚህ ሰባት ተከታታይ ሳምንታት የተነሱትን ጽሑፎች የተንጸባረቁትን መልእክቶች ያጠቃልላል፣ ምን እንደሆነ ስዕላቸውን ይሰጣል። የእርሶ ይሄ አባባል ከሚል በመነሳት ነው። ትክክል ነው። በአጭር ጊዜ ውስጥ ሁለት ዓለሞች ውስጥ ኖር ኖር ገባል። ለረጅም ጊዜ የነበረው ጭቆና በደል፣ በህዝብ ላይ የሚፈጸሙት ቀርተው ያንን ሲያካሄደው የነበረው መንግስት ተወግዶ በዋናነት ትህነግ ነው የሚባለዋል የትግራይ ህዝብ ነጻነት ግንባር፣ ወያኔም በአጭሩ የምንለው ህወሓት ወደ ትግራይ እሱ ወደ ትግራይ ተመልሶ ተስፋ የሚሰጡ መሪ መጥተው በደስታ እልል ብለን ለረጅም ዓመታት በነበረን የፖለቲካ ተሳትፎና ትግር ከሀገራችን ርቀን የቆየን ብዙ ሰዎች እንኳ ወደ ሀገራችን ተመልሰን ሀገርንና ሕዝብን ለመርዳት ዝግጁነታችንን ገልጸን ከመንግስትም ትብብር እንድረዳ በነጻ በነጻ እንድረዳ ስልጣን ስራ ፍለጋ አይደለም። አብዛኞቹ በዚህ በቪዥን ኢትዮጵያ ውስጥ ያለ ነው። ራሳችንን ችለን የምንኖርነን የምናቀርባቸውም ተሳታፊዎች በሙሉ እንደዚሁ ፕሮፌሽናልስ በሙያተኛነት በዚሁ በውጭ ዓለም የሚኖሩ ብዙ፣ ሌሎችም ደግሞ ያው ኢትዮጵያ ውስጥ ያሉ ታዋቂ ምሁራኖች ባለሙያዎች ናቸው። እንግዲህ እናደርጋለን ብለን እዛ ውስጥ ገብተን የነበረበት ነው። አንደኛው ዓለም ይሄ ነው። ከዛ ይሄ ነገር ተስፋ እንደዚህ ለውጥ ሊመጣ ነው የሚለው ተስፋ ይዘን የሚለው እሱን ነው በአንዴ ተነነ ነው ያለው ተነው ዛሬ ድሮም ምንጊዜም አይተነው የማናውቀው አይነት ችግር፣ አደጋ፣ ህብረተሰባዊ ቀውስ ኢትዮጵያ ውስጥ እውን ነው፣ ማንም ሊክደው የማይችል ከአሁን ቀደም ምናልባት ብዙ አልተባለለት ይሆናል። አንድ ጊዜ በጋምቤላ የታየው የአራት መቶ አኗኮች በዘራቸው ተለይቶ መገደል እንግዲህ በቦታው ላይ ያሉት እነሱ ናቸው። በአንድ ቦታ የተገኙት እነሱ በሙሉ የተገደሉበት ይሄ ጄኖሳይድ የዘር ማጥፋት ተብሎ በቀጣይነት የሄደ አይደለም። በአንድ ጊዜ አንድ ቦታ ላይ እንዲህ አይነት ሰዎች ድሮ ህወሓት ገዢ በነበረበት አኝዋኮች ላይ ተፈጸመ ግፍ አለ። ያ እንግዲህ ይታያችሁ። በመንግስት በህዝብ ላይ እየተደረገ ነው እና አሁን የሁኔታ ውስጥ ነው የገባ ነው። በመንግስት በህዝብ ላይ የተደረገ ሳይሆን በህዝብ በህዝብ ላይ የተደረገ የዘር ማጥፋት የዘር ማጥራት ጄኖሳይድ እና ኤትኒክ ክሊንሲንግ የሚባለው በእንግሊዝኛው ማለት ነው። እነኚህ እየተፈጸሙ ያሉበት እነኚህ በተለይ በኦሮሚያና በቤኒሻንጉል ውስጥ የሚታዩ ናቸው። እነኚህ ነገሮች የሚደረጉት በንጹህ ህዝብ ላይ የሚፈጽመው ግድያ በመንግስት አይደለም። ድሮ በመንግስት ነው። አሁን ግን ምንነታቸው ባልታወቁ ያው የፖለቲካ ሀይሎች ልንላቸው እንችላለን። በህዝብ ላይ እቤታቸው ሄዶ የተኙበት ያረፉበት፣ ቤታቸው ውስጥ ቁጭ ብለው ሱቃቸው ውስጥ ቁጭ ብለው በሚነግዱ ሰዎች ላይ አቶ ኦባንግ ሜቶ ጥሩ ነገር ነው ያለው፣ ከቤቱ ወይ ከቅጥር ግቢው ውጪ ሞቶ የተገኘ ሰው የለም ነው እና በጣም የሚያሳዝነው ግጭት እየተባለ ሁሉ ለማድበስበስ የሚደረግ ግጭት ማለት ሁለት ቡድኖች በተፎካካሪነት የሚገዳደሉት ነው። ይህ አይደለም። በሰላም ቤት ውስጥ ቁጭ ብሎ በስም እየተለየ በቀለ ነው ወይ ታፈሰ ነው ወይ ማነው ተብሎ መጥተው የሚገደልበት በማንነቱ ወይም በእምነቱ በሃይማኖቱ፣ ይሄ ሁኔታ ውስጥ ነው የገባ ነው። ይህ በጣም ልዩ ሁኔታ ነው። እዚህ ላይ ምንም አሁን ስብሰባው ላይ በተለያዩ የመጀመሪያው መክፈቻው የኦገስት ሀያዘጠኝ ያልኩት ነሐሴ ስንት ነው? ነሐሴ ሀያ ሶስት ሀያ ሶስት የዛን ለት የተደረገው አራት እውቅ አቅራቢዎች ሻለቃ ዳዊት ወልደ ጊዮርጊስ፣ ዶክተር ሰናይ ደረጀ፣ ፕሮፌሰር ሰማኝ ጋሹ፣ ፕሮፌሰር ተድላ ያቀረቡባቸው ብዙ ስምምነት የነበረበት ነው። ይሄ ነው ያለው በኢትዮጵያ ውስጥ መንግስት በህዝብ ላይ ከሚያደርሰው ባለፈ ሌሎች ባለጉልበተኞች ህዝብን በአይነዘራቸውና በእምነታቸው ለይተው የሚበሉበት ሁኔታ የተፈጠረበት እሱ ግን ሲያሳዝን መንግስት ደግሞ ይሄን ለማቆም አልቻለም ወይም አልፈለገም። እንዲያውም ደግሞ የመንግስት አካላት የሆኑ የጸጥታ ጠባቂዎች ከዚህ አልፈው ሄደው የተባበሩበት አሁን በቤኒሻንጉል ራሱ የቤኒሻንጉል የጸጥታ ክፍሎች ተሳተፉበት የሚሉ ብዙ መረጃዎች እየወጡ ናቸው። ኦሮሚያ ውስጥ ብዙ ቦታዎቹ ላይ በአካባቢው ያሉት ፖሊሱ፣ የክልሉ ጸጥታ ክፍል ሁሉ እየረዳ ያስገደለበት ሁኔታ ነው ያለው። የሚለውን ስናይ ይሄ እንግዲህ እኛ ከጠበቅ ነው ከገመት ነው የፖለቲካ ስርዓት ሽግግር ውጪ ከመጥፎ ከነበረው ሁኔታ እንደው ወደ ባሰ መጥፎ ሁኔታ ህዝብንና ሀገሪቱን በጠቅላላ ችግር ውስጥ የሚከትበት በአንድ በኩል እያየ ነው ነው። ከዛ ሌላ ፌደራል መንግስት ነው፣ ያው የጎሳ ፌደራል መንግስት ነው ነው የምንለው፣ ኤትኒክ ፌደራሊዝም ነው የምንለው። በዛ ከአቋቋማቸው ዘጠኝ ፌደራል አሁን እንግዲህ እንደገና ሲዳማን ጨምሮ አስር ሆኗል መሰለኝ። ወደፊት ስንት እንደሚሆኑ ማናውቅም። ትግራይ ከዛ ውጪ ነው። አሁን ለምሳሌ ትግራይ ውስጥ የፌደራል መንግስቱ ምንም ገንዘብ መስጠትና ማህበራዊ ግልጋሎቶች እንዲቀጥሉ ከማድረግ በስተቀር ምንም በአስተዳደር ረገድ የሚያደርገው ነገር የሌለበት በፌዴራሉ ህግ የማይመራ የራሱ ምርጫ የሚያካሂድበት እንደፈለገው የሚተዳደርበት የፌዴራል መንግስት ምንም ብጫ ሊያዝ ሊቆጣጠር የማይችልበት ሁኔታ መሆኑን በግልጽ አሁን ስናየው ከዛ በተረፈ በትግራይና በአማራ ክልሎች በአዋሳኝ ቦታዎች በተለይ የወልቃይት ጠገሌ የራያ እነዚህ የግጭት ፍላሽ ፖይንት የምንላቸው ወይም ጦርነት ሊካሄዱባቸው የሚችሉባቸው ቦታዎች መሆናቸውን ስንመለከት አሁን ከዛ አሁን በቅርብ ጊዜ እንኳን እ የራሱ ክልል ከሆነው የሲዳማ እና የኦሮሚያ ድንበር ላይ የብዙ ሰዎች መገደል እና መፈናቀል የታየበት እና ችግሮቻችን እየባሰባቸው የሚሄዱ እንጂ እየተሻሉ የማይታዩ መሆናቸውን ስንመለከት ነው። ይሄ በዛ በጉባኤው ላይ በደንብ በሰባቱም ቀን ጉባኤዎች በቀጥታም ይሁን በተዘዋዋሪ ነጥቦቹ ሲነሱ ስምምነት ያለባቸው ነገሮችም ሆነው ነው እንግዲህ ያየኋቸው። ይሄን ለመግለጽ ነው ያንን በመደምደሚያው ላይ የተናገርኩት። ፕሮፌሰር ጌታቸው መቼም ወደ እያንዳንዱ ዝርዝር ጉዳይ እየገባን መነጋገር ይከብዳል። ሰባት ሳምንት ሙሉ ያደረጋችሁትን ወደ ሰላሳ የሚጠጉ ጽሁፎች የቀረቡበትን ጉባኤ ሁሉንም ነጥብ ማንሳት በእርግጥ ይከብዳል። ግን እንደው አንዳንዶቹ ነካነካ ለማድረግ ያህል ከዚህ የፖለቲካ ሁኔታ ውጭ ደግሞ የተነሱ የጤናም፣ የትምህርትም፣ የህዳሴ ግድብም እንደዚህ አይነት ጉዳዮች ሁሉ ነበሩ። በዚህ ጉባኤያችሁ ላይ ከእንደዚህ አይነት ከችግር ሁኔታዎች ጎን ለጎን ደግሞ ሀገሪቱ እንደ ሀብት እንደ እሴት አሏት ልትንደረደር ትችልባቸዋለች፣ እነዚህ ላይ ቆማ የተሻለ የወደፊት እድል ልታይ ልትገነባት ትችላለች የምትሏቸውን ነጥቦችስ አይታችኋል? መልካም ያየናቸው፣ እንዲሁም በአጠቃላይነታቸው አሉ። በተለይ አሁን ያነሷቸው በኢኮኖሚው ረገድ ነው። አንዱ በጤናም በኩል ታይቷል። በእርግጥ የሕዳሴ ግድቡንም ተመልክተናል። ዋናው ነገር ምንድን ነው? ጥሩ ነገሮች ይነሱ ወይም ክፉ ነገሮች ይነሱ፣ እንደ ትልቅ ጥሩ ነገር ያየ ነው እና ምናልባት ለአገሪቷ ትልቅ እሴት ነው ወይም ዋጋ ያለው ነገር የተገነዘብ ነው ምንድን ነው ኢትዮጵያኖች ባሉበት ረድፍ ሁሉም ሀገራቸውን የሚወዱ ጀርባቸውን ወደ ሀገሪቷ የማያዞሩ የሀገሪቷን ደግ ነገር ብቻ የሚመለከቱ ከችግሮቹ ውስጥ ጥሩ ውጤቶች እንዲወጡ የሚያስቡ መፍትሄዎችን ጭምር የሚናገሩ መሆናቸውን ነው። ይሄ አንድ ስብሰባ ያሳየን። አሁን በዚህ የግጭት ሁኔታዎች እንዴት ነው ይሄንን ለማስቀረት የሚቻለው ለሚለው ሰላማዊ በሆነ መንገድ ሀገራዊ ተቋሞችን፣ ባህላዊ ተቋሞችን ከዘመናዊ ተቋሞች ኢንስቲቲዩሽንስ ጋር በማያያዝ ባሉን ህጎችና ደንቦች እየተመራ ህዝብ በሰላም መፍትሄ እንዲያመጣ የቀረቡ ብዙ ሀሳቦች አሉ። ምሁራኖቹ በዚህ ረገድ ማቅረባቸው ራሱ ይሄ እንደ ትልቅ እሴት መቆጠር አለበት። ኢኮኖሚው አስመልክቶ ኢኮኖሚው ችግር ላይ ነው ያለው። ድህነቱ የከፋ ነው። ተገኙ የሚባሉ የኢኮኖሚ እድገቶቹ ሪሊ ከኢትዮጵያ ህዝብ ኑሮ ጋር የሚመጣጠኑ ወይም ያን የሚገልጹ አይደሉም ነኝ እንዳልሆኑ እየታየ በዛ ላይ ደግሞ አሁን ይሄ የኮሮና ችግር በሚመጣበት ጊዜ፣ ቀጥታ ጫና በኢትዮጵያ ኢኮኖሚ ላይ አለው። ታዲያ ይሄ ሆኖ ምንድን ነው በቃ መጥፎ ነው እንተወ አይደለም። ለዛ ጥቃት ያላቸው ምሁራን እንደነ ፕሮፌሰር ለማ ወልደሰንበት፣ ከአዲስ አበባ ራሱ እንግዲህ ፕሮፌሰር አለማየሁ ገዳ፣ ሌሎችም ብዙዎች አሉ ሀሳቦችን አቅርበዋል። እንዴት ሊሻሻል እንደሚችል የአገሪቱ የኢኮኖሚ ፖሊሲ ምን ነገሮች ላይ መመልከት እንዳለበት በፋይናንሻል ገበያው በክሬዲት ወይ የብድር ገበያው እና ከዛ የምርት የእርሻ የኢንዱስትሪ የሰበነክ አገልግሎቶችን በሚመለከት ምን ምን ነገሮች ቢሆኑ ሀገሪቱን ለኢኮኖሚ እድገት ወደዛ ለመምራት እንደሚችሉ የተንጸባረቀበት ነው ማለት ነው። ችግር አለ ብቻ ብሎ የመተው ሳይሆን ንኛን ችግሮቹ የሚፈቱባቸው መፍትሄዎችንም በማቅረብ ረገድ በሰፊው ቀርበዋል። ሌላውን ለምሳሌ የአባይ የህዳሴን ግድብ አስመልክቶ እኔ ይመስለኛል የኢትዮጵያ መንግስት ወደኋላ ላይ የተረዳውና እዚህ ውጪም ካሉት የኢትዮጵያ ምሁራን ጋር በመተባበር ይህ ግብጽ ለስንት ዓመት ያካበተችውን ተመክሮ እና እውቀት ሊወዳደር በሚችል ደረጃ የኢትዮጵያ ምሁራኖች ተሰልፈው የኢትዮጵያ መንግስት እየረዱ ትግሉ ኢትዮጵያ በህዳሴ ግድብ ላይ ያላት ተፈጥሯዊ ህጋዊ መብቶቿን ለመጠበቅ የሚያደርጓቸው ክርክሮች እንዴት የኢትዮጵያን መንግስት እንደሚረዱ ከሞራል ጀምሮ እስከ ክርክር ነጥቦች ድረስ የሚረዱ ሁሉ የቀረበበት ነው እና ስለዚህ በነገራችን ላይ ቪዥን ኢትዮጵያ የሀገሪቱን ችግሮች ያነሳና መፍትሄዎችን የሚጠቁሙ የፖሊሲ ግብአቶች እንዲገኙ የማድረግ እንጂ መንግስትን የመውቀስ ወይም የመደገፍ ስራም አይደለም። የሚያደርገው ችግሩ ምንድነው? በእኛ የፖለቲካ ባህል በቃ ይሄ ችግር ምንድን ነው? አንድ አባባል አለ። ውሸት በነገሰበት አገር እውነትን መናገር አብዮታዊ ነው ይባላል። ምንም ሌላ እውነትን ብቻ መናገር። ኢትዮጵያ ውስጥ ይህ ችግር አለ ብሎ በሚነገርበት ጊዜ መንግስት ይሄ ሊቃወመኝ ነው በሚል ብቻ ነው የሚያየው፣ ወይም ቀጥታ በእኔ ትዕዛዝ ስር ከሌለ ለሀገርና ለእኔ የሚጠቅም ሀሳብ አያመጣም ብሎ የማለት ነው። እንዲህ አይነቱን ጠባይ ወይም እንዲህ አይነቱ አስተሳሰብ ከዶክተር አብይ አስተዳደር ታዝባችኋል አለ ብላችሁ ታምናላችሁ? በደንብ በደንብ ማስረጃ ያለት ዶክተር አብይ የሚሰሙት ወይ የሚሰበስቡት ለሳቸው አሜን አብይ ነቢይ ነው የሚሉትን አይነቶች ነው እንጂ ነጻ አስተሳሰብ ያሏቸውን ብዙ ሰዎች አቅርበው እንዲረዱ፣ ሀሳብ እንዲያፈልቁ፣ ወይም ተግባር እንዲፈጽሙ ያደርጋሉ የሚል እምነት የለኝም። እኔ በበኩሌ ራሱ የቪዥን ኢትዮጵያም አንዱ ምሳሌ ነው እና እሱ ውስጥ እስቲ እስቲ ይሄ ይሄ አስፈላጊ ነው፣ ፕሮፌሰር ጌታቸው ምክንያቱም ቅድም እንደገለጹት እንዲህ አይነት ጥናታዊ ስራዎች በሚሰሩበት ጊዜ የአንዲትን ሀገር ችግሮች የሚጠቁሙ መፍትሄዎችን የሚያመላክቱ የምሁራን ጥረቶች በሚደረጉበት ጊዜ መንግስት ቀደም ሲል እርስዎ በጉባኤውም ላይ እንዳሉት ገንዘብ ከፍሎ ሊያሰራ ይገባ የነበረውን ጥናት ነው እናንተ በነፃ እያቀረባችሁ ያላችሁት። ሁለት ጊዜ ኢትዮጵያ ውስጥ አድርጋችኋል። ይሄንን ጉባኤያችሁን ይሄንን ጉባኤያችሁን ዘጠነኛውን ደግሞ ኢትዮጵያ ኤምባሲ ውስጥ እንድታካሂዱ ፍቃድ ተሰጥቷችሁ እንደነበረ ገልጸውልኛል። ጠቅላይ ሚኒስትሩም ዋሽንግተን ገብተው በነበረ ጊዜ ቪዥን ኢትዮጵያ ያዘጋጀው መድረክ ነበረ። እዛ ላይ ተገኝተው አነጋግረዋችኋል። እና አሁን ያለውንም ሁኔታ እንደዚሁ በጉባኤያችሁ በጥናታችሁ ትከታተላላችሁ ብዬ አምናለሁና አሁን ያለውን የዶክተር አብይ መንግስትን አሁን ባሉት ባሏቸው ነጥቦች ሲወቅሱ ምን ያህል ቀርባችሁ ሞክራችሁ አቅቷችሁ ነው እዚህ ድምዳሜ ላይ የደረሱት? ፕሮፌሰር ጌታቸው መልካም አመሰግናለሁ። ለዚህ ጥያቄ እርግጥ ነው ዶክተር አብይ ሲመጡ በጣም ከመደሰታችንም የተነሳ በዛ የእራት ግብዣ በነበረበት፣ እሳቸውም እንደተናገሩት እኛም የተለያዩ የሲቪክ ቡድኖች መሪዎች እንደተናገሩት ብናም ራሴ እንደ ቪዥን ኢትዮጵያ ፕሬዝደንት ባቀረብኩት ብዙ ድንቅ ሀሳቦችን ብለን እዛው ላይ ነው ፓብሊክሊ እኛም ጥያቄ አቅርበን ከእሳቸውም መልካም መልስ መጥቶ በሕግ ከእንግዲህ በዚህ በውጭ ሀገር እንደ ድሮ እንደተለመደው ማድረግ ሳይሆን የምናወራው ስለ ኢትዮጵያ የምናወራው ኢትዮጵያውያን እና ይህ እንደዚህ አይነት ጉባኤ መደረግ ያለበት በኢትዮጵያ ነው ብለን ተከታትለን ሄደን ሰባተኛውን ጉባኤ ለማድረግ በዛን ጊዜ ለዛ ጉባኤ የነበረው በሄድንበት ጊዜ የነበረው አቀባበል እና እርዳታ በጣም በጣም በሚያሳዝን ደረጃ፣ በጣም ደንግጠን፣ ጉባኤውም ላይደረግ የነበረበት ደረጃ፣ በኋላ እግዜር ይስጣቸው በሳይንስ እና ከፍተኛ ትምህርት እና በባህል እና ቱሪዝም ሚኒስቴሮች ተባባሪነት እንደምንም ስብሰባ እንኳ የምናደርግበት ቦታ እንኳ እርግጠኛ ሳይሆን በሁለት ቀን ውስጥ ነው ሊወድቅ የነበረውን ስብሰባ ሳይደረግ ሊቀር የነበረውን ስብሰባ አድርገን የተመለስ ነው። ለዛ ደግሞ በራሳችን ወጪ በራሳችን ገንዘብ ሄደን ነው። በምን ሂሳብ ነው ይሄ የሚሆነው? እዛም ላይ ልክ እንደዚሁ ከዚህ በሄዱ በኋላ ቁጥሩ በተነገረን አንድ መቶ አስራ አራት ኢትዮጵያውያን ናቸው። ከዚህ ከአሜሪካ እና ከአውሮፓ ለዚህ ጉባኤ እዛ የሄዱት ያ ራሱ ለኢትዮጵያ ምን ማለት ነው እና በጣም አንፍሬንድሊ ምንም ደስ በማይል ለምን መጣችሁ ማን ይፈልጋችኋል አይነት ነገር ነው የተኬዶ። እኛ ደርሶ መልስ ትኬቶቻችን ነው ይዘን መጣ ነው። እዛው ቀርተን ስራፍለጋ ልመና አይደለ የሄድነው እና ግን ነጻ ትምህርታዊ ጉባኤ የሚቀርብ አሁን ለምሳሌ እሳቸው ራሳቸው ተገኝተው እንኳን ደህና መጣችሁ ቢሉ ወይም በምንጨርስበት ጊዜ እንኳን ይሄን ለማድረግ ቻላችሁ ብለው በስብሰባችን ላይ ቢመርቁን ኖሮ የሚፈጥረው ስሜት የኔ ነው የሚለው ስሜት ከፍተኛ ይሆንና እምነትን፣ መቀራረብን በዚህ በውጭ ባሉ ኢትዮጵያ ምሁራንና በመንግስት መሀል የሚፈጥረው እሱ ነው ያደፈረሱት። እሱ ነው ያደፈረሱት። ሄደን የደረሰብን እንግልት ይሄ ነው ልንለው ማንችለው ግን እዚህ እያለን በኤምባሲው በኩል ሲሰጠን የነበረው ተስፋ ብዙ ብዙ አሉ፣ እዚህ ላይ ለመናገር የማልፈልጋቸው እንደው እና፣ ይሄን ተስፋ ይዘን ግን ልክ ስብሰባው እየተቃረበ በሚሄድበት ጊዜ ጭራሽ ነገሩ ጥሬ እየሆነ ምንም ነገር እንዳልተሰማ እንዳልታወቀ እየሆነ ሲሄድ ይሄ ቀጥታ ሳቦታጅ ነበር። ይሄ ነው ከዛ ይሄን ይቅር ብለን ሄድን። ሁለተኛ ጊዜ ባህር ዳር የተደረገው እሱ በባህል በትምህርት እና በጤና ጉዳዮች ላይ ነው ያደረግ ነው። በዛ እንኳ ከሰባተኛው በመነሳት እኛ ምንም ኤክስፔክቴሽን የለንም። ቀጥታ ያደረግነው ነው ከባህር ዳር ዩኒቨርሲቲ ጋር ነው። ባህር ዳር ዩኒቨርሲቲ በጣም በጣም እናመሰግናለን። እኛ ልናደርገው ልናዘጋጀው ከምንችለው በላይ በሆነ ሁኔታ ነው ያዘጋጁት እና ስብሰባው የተካሄደው። ከዛ በኋላ እንግዲህ ሁሉን ነገር ገመገም ነው እና እየታዩ የመጡ የፖለቲካ አዝማሚያዎች እና ሂደቶች እና ለቪዥን ለላይ ለኢትዮጵያ ያለው አመለካከት በአጠቃላይ ስንመለከተው ምንም የሚያበረታታ ሆኖ አላገኝ ነው። ግን እንደዛም ሆኖ ኢትዮጵያ ሀገራችን፣ ሕዝቡ፣ ቤተሰባችን ነው እና እኛ ልንተዋ አንችልም። ምናልባት አሁን ያ የባህር ዳሩ ስብሰባ ለኢትዮጵያ ሕዝብ እንዲታይ በምንም መልኩ አልተደረገም። ለምሳሌ ኦኬ፣ ቲቪው መጥቶ ከቨር አላደረገልንም። ሚዲያ ሬዲዮ መጥቶ ያንን አልሸፈነልንም። እዛችሁ ባህር ዳር ዩኒቨርሲቲ ግቢ ውስጥ ብቻ በስብሰባው ላይ የተገኙ ሰዎች ብቻ ያዩት እና የተሳተፉበት ነው እንጂ ምንም አገራዊ ኮንትሪቢሽን ወይም አስተዋጽኦ ያለው ስብሰባ እንዲሆን አልተደረገም። ስለዛ ላይ የቀረቡት በአብዛኛውም ደግሞ ከዛው ከኢትዮጵያ ውስጥ ነው ወረቀቶቹን እኛ የተቀበልነው ነው እና የተዘጋጀው እና ለህዝብ ለአገር እንዲዳረስ አልተደረገም እና ይሄ ራስን በራስ የመጉዳት ፖሊሲ ነው። በቃ መንግስት እንደዚህ በነጻ የሚዘጋጁ ልየ የሚጠቅሙ እየሆኑ እያለ የአያበረታታ ፕሮፌሰር ጌታቸው በጋሻውን አመሰግናለሁ። ሌሎችን በርከት ያሉ ጉዳዮችን አንስተናል። ሙሉውን ከዌብሳይታችንና ከማኅበራዊ ገጾቻችን ያዳምጡ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። አብራችሁን ስለ ቆያችሁ በመላ ባልደረቦቼ ስም ከልብ አመሰግናለሁ። እባክዎ ራስዎን ከኮሮና ቫይረስ መጠበቅ ምንጊዜም አይዘናጉ። ግዴለሽ ቢያጋጥሞ፣ በጥንካሬው ይጽኑ። በብርታት ይምከሩ፣ ይገሥጹ፣ ያስተምሩ። ኮቪድ-19 ድብቅ ነገር የለውም፣ በግልጽ ይነጋገሩ። ሥልጣኔና ቆፍጣናነት ራስን ከበሽታ መጠበቅ ነው፣ ንዝህላልነት አይደለም። ኮቪድ-19 ይገድላል። ኮሮና ቫይረስ ማንንም አይመርጥም፣ አይለይም እርስዎን